Foreign Service Institute Amharic Basic Course Unit 17 Basic Sentences For Learning Masfat Safi Makina Safi Safi Ba Makina Safi ጤና ይስጥልኛ አቶ ለማ። ከተያየን ብዙ ጊዜ ሆነን። አሁን ከተያየን ሁለት ወር አለፈን። አሁን ምን ላድርግለው? ሙሉ አሰፋ፣ ማሰፋት፣ ያሰፋል። አንድ ሙሉ ልብስ ለማሰፋት ፈልጋለሁ። መልካም። ለመቼ እንዲደርስ ለወት ይፈልጋሉ? ለዛሬ ሳምንት ቢያደርሱ ልኝ ወድ ነበር። ተለካ መለካት ይለካል ይቻላል። አሁን ልብሱ እንዲለካለዎት ይፈልጋሉ? መለካት? አዎን፣ ይለኩልኝ። እጅጌ፣ ትከሻ ሰፊ፣ እጄ ረጅም ስለሆነ እጅጌውን ረጅም ያድርጉልኝ። ደግሞ የኮቱ ትከሻ ሰፊ እንዲሆን እፈልጋለሁ። ሱሪ ጠባብ ሱሪው ጠባብ ይሁን፣ ለወጥ ግርጌ ጠባብ ሱሪ ስለማልወድ ግርጌውን ሰፊ ያድርጉልኝ። አጭር ኮቱን አጭር ላድርግ ለወት መካከለኛ በጣም አጭር አይሁን፣ መካከለኛ ቢያደርጉት ጥሩ ነው። ተዘጋጀ? መዘጋጀት ይዘጋጃል። እንግዲያስ በሚመጣው አርብ በስምንት ሰዓት ይዘጋጅልዎታል። ዋጋውን አሁን ልክፈልዎት? ግድ የለም። ልብሱን ሲወስዱ ይከፍሉኛል። እግዚአብሔር ይስጥልኝ። ደህና ዋሉ። ፎር ፍሎንሲ በመኪና ሰፊ ቤት ውስጥ ጤና ይስጥልኝ አቶ ለማ። ከተያየን ብዙ ጊዜ ሆነን። አሁን ከተያየን ሁለት ወር አለፈን። አሁን ምን ላድርግለው? አንድ ሙሉ ልብስ ለማሰፋ እፈልጋለሁ። መልካም። ለመቼ እንዲደርስ ለወት ይፈልጋሉ? ለዛሬ ሳምንት ቢያደርሱልኝ እወድ ነበር። ይቻላል። አሁን ልብሱ እንዲለካ ለወት ይፈልጋሉ? አዎን፣ ይለኩልኝ። እጄ ረጅም ስለሆነ እጅጌውን ረጅም ያድርጉልኝ። ደግሞ የኮቱ ትከሻ ሰፊ እንዲሆን እፈልጋለሁ። ሱሪው ጠባብ ይሁን ለዎ? ጠባብ ሱሪ ስለማልወድ ግርጌውን ሰፊ ያደርጉልኝ። ኮቱን አጭር ላድርግለዎት? በጣም አጭር አይሁን። መካከለኛ ቢያደርጉት ጥሩ ነው። እንግዲያስ በሚመጣው አርብ በስምንት ሰዓት ይዘጋጅልዎታል። ዋጋውን አሁን ልክፈልዎት። ግድ የለም ልብሱን ሲወስዱ ይከፍሉኛል። እግዚአብሔር ይስጥልኝ። ደህናው አሉ ፎር ኮምፕሬንሽን በመኪና ሰፊ ቤት ውስጥ። ጤና ይስጥልኝ አቶ ለማ፣ ከተያየን ብዙ ጊዜ ሆነን። አዎን፣ ከተያየን ሁለት ወር አለፈን። አሁን ምን ላድርግለዎ? አንድ ሙሉ ልብስ ለማሰፋት ፈልጋለሁ። መልካም። ለመቼ እንዲደርስለዎት ይፈልጋሉ? ለዛሬ ሳምንት ቢያደርሱልኝ እወድ ነበር። ይቻላል። አሁን ልብሱ እንዲለካለዎት ይፈልጋሉ? አዎን፣ ይለኩልኝ እጀ ረጅም ስለሆነ እጅጌውን ረጅም ያድርጉልኝ። ደግሞ የኮቱ ትከሻ ሰፊ እንዲሆን እፈልጋለሁ። ሱሪው ጠባብ ይሁን ሎ ጠባብ ሱሪ ስለማልወድ ግርጌውን ሰፊ ያድርጉልኝ። ኮቱን አጭር ላድርግሎት? በጣም አጭር አይሁን። መካከለኛ ቢያደርጉት ጥሩ ነው። እንግዲያስ በሚመጣው አርብ በስምንት ሰዓት ይዘጋጅልዎታል። ዋጋውን አሁን ልክፈሎት? ግድ የለም። ልብሱን ሲወስዱ ይከፍሉኛል። እግዚአብሔር ይስጥልኝ። ደህና ዋሉ።